ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ እሁድ ህዳር 17 2010 ዓ ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰላምና የአንድነት ጉባኤ ሁለተኛ ዙር እንቅስቃሴ በመካሄድ ላይ ነው። ከኛ የበለጠ ለጉዳዩ ባለቤት ማን አለና፣ ቤተ ክርስቲያኒቱ ከምንም በላይ ክብሯም ልልናዋም ለእኛ ነው ቅርቡ በሚል ተነሳስተን ሁለቱን አንድ ለማድረግ እየተንቀሳቀስን ያለንን በራሳችን አነሳሽነት ከተለያዩ ሀገራት ተጠራርተን ጉባኤውን የመሰረትን አባላትንም መምህር ፍሬሰው ከዋሽንግተን ዲሲ፣ የኢትዮጵያው ቅዱስ ሲኖዶስ አባል መላከ ሕይወት አረጋዊን ብርሃኑ ከቶሮንቶ ካናዳ፣ በውጭ ያለው ቅዱስ ሲኖዶስ አባልና የአስታራቂው ኮሚቴ ሊቀመንበር ናቸው። ውይይት አለን። በጣና ጉዳይ ያገባናል ያሉ ኢትዮጵያውያን የመሠረቱት ጣናን መልሶ የማቅናት ዓለም አቀፍ ጥምረት የሚባል ቡድን በዓለም ዙሪያ እየተንቀሳቀሰ ነው። ይህ ማኅበር ምንም እኳ እድሜው አንድ ሦስት ወር ብቻ ቢሆንም በርካታ ስራዎችን ሠርተዋል። የጥምረቱ መስራችና መሪ ዶክተር ሶሎሞን ክብረትን ነው የሰማችሁት። ዝግጅት አለን ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች ሰሞኑን በተካሄዱ ግጭቶች የሰው ሕይወት መጥፋቱን የመንግሥት ኮሚኒኬሽንስ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ተናግረዋል። በሀገሪቱ ያለው አጠቃላይ የሰላምና ጸጥታ ሁኔታ ግን መሻሻል ማሳየቱን ነው ሚኒስትሩ ያመለከቱት። ሚኒስትሩ ትናንት ለሀገር ውስጥ የጋዜጠኞች በሰጡት መግለጫ የተለያዩ ወቅታዊ ሁኔታዎችን ያነሱ ሲሆን ከነዚህ አንዱ የአገሪቱ ሰላምና ጸጥታ ሁኔታ መሆኑን ዘጋቢያችን እስክንድር ፍሬው ገልጾልናል። በሌላ በኩል ደግሞ የህዳሴውን ግድብ አስመልክቶ ከግብፅ ጋር እየተካሄደ ያለው ውይይትና የተጠናው ጥናት አልተቋረጠም ሲሉ የኢትዮጵያ ውሃ መስኖና ኤሌክትሪክ ኃይል ሚኒስትር አስታውቀዋል። ከካይሮ የሚኒስትሮች ስብሰባ በኋላ እየወጡ ያሉ ዘገባዎችን አስመልክቶ መግለጫ የሰጡት ሚኒስትር ዶክተር ኢንጂነር ስለሺ በቀለ እኛ የምናውቀው ውይይቱ በካርቱም እንደሚቀጥል ነው ብለዋል የካይሮ ውይይት ያለምንም ስምምነት መፈጸሙ ይታወቃል ግብፅ ቀደም ሲል የተፈረመውንና ኢትዮጵያ ያልተሳተፈችበትን ስምምነት እንድንቀበል መፈለጓ የልዩነቱ መጠን ነው ብለዋል ዶክተር ኢንጂነር ስለሺ በቀለ በዚህም ላይ እስክንድር በቀጣይ ዝግጅቶች ሰፋ ያለ ዘገባ ይኖረዋል በሳውዲ አረቢያ የሚመራ የሙስሊሞች ወታደራዊ ጥምረት ዛሬ ሪያድ ከተማ ውስጥ በይፋ ተመስርቷል። የተሳታፊ ሀገሮች የመከላከያ ሚኒስትሮች በምስረታው ስነ ስርዓት ላይ የተገኙ ሲሆን ጥምረቱን የሚመሩት አንድ የቀድሞው የፓኪስታን ወታደራዊ አዛዥ ይሆናሉ ተብሏል። የሳውዲ አረቢያው መከላከያ ሚኒስትርም የሆኑት አልጋውራሹ ልዑል ሞሐመድ ቢን ሳልማን ናቸው የጸረ ሽብር እስላማዊ ጦር ጥምረቱን ስብሰባ የከፈቱት አርባ አንድ የሱኒ ሙስሊም ሀገሮች ወታደራዊ ጥምረት በዓለም አቀፉ የጸረ ሽብርና ጽንፈኛ አስተሳሰብ አራማጆችን የሚቃወመውን ጥምረት ያስተባብራል ሲል በጋራ ያወጡት መግለጫ ያስረዳል። የሳውዲ መራሹን ጥምረት ደጋፊዎች የሙስሊሞች ኔቶ ሁሉ ሲሉ ቢጠሩትም ተቺዎች ዓላማው የሻይት ኢራን፣ ሶሪያና ኢራቅ ሙስሊሞችን ለመምታት ነው ሲሉ ያስጠነቅቃሉ። በምስራቅ ቻይናዊቷ የወደብ ከተማ በኒንግቦ ዛሬ የደረሰ ፍንዳታ በትንሹ ለሁለት ሰዎች ሕይወት መጥፋትና ሌሎች በደርዘን ለሚቆጠሩ መጎዳት ምክንያት መሆኑ ተዘግቧል። ኃይለኛው ፍንዳታ ሕንጻዎችን ደረማምሷል፣ መስኮቶችን ሰባብሯል፣ አንድ ኪሎ ሜትር ርቀው የሚገኙ ሕንፃዎች ግድግዳዎችን በረጣጥቋል ተብሏል። ለፍንዳታው ምክንያት የሚሰጡ አስተያየቶች የተለያዩ ሲሆኑ አንዳንድ የመንግስቱ መገናኛ ብዙኃን ከፋብሪካ ህንፃ ጋር ያገናኙታል። ሌሎች ሊፈርስ የታቀደ ወይም የፈረሰ ቦታ ላይ እየተከሰተ ነው ይላሉ። ኒንግቦ ከሻንካይ በስተ ደቡብ አንድ መቶ ኪሎ ሜትር ርቃ የምትገኝ የወደብ ከተማ ናት። የግብፁ ፕሬዚዳንት አብዱልፋታህ ኤልሲሲ ባለፈው አርብ መስጊድ ውስጥ ጥቃት ከፍተው ብዙዎችን የፈጁ ነውጠኞች ከፍርድ አያመልጡም ሲሉ አስጠንቅቀዋል። በጥቃቱ 27 ህጻናትን ጨምሮ 300 ሰዎች ተገድለዋል፣ 128 ሌሎች ጉዳት ደርሶባቸዋል። ከ25 እስከ 30 የሚሆኑ አሸባሪዎች በጅምላ ፍጅቱ ወቅት አልሞቱም ብለው በገመቷቸውና የተነፈሱ በነበሩ ሰዎች ላይ ሆም ብለው ለመጨረስ ሲተኩሱ እንደነበር ከጥቃቱ በሕይወት የተረፉ ተናግረዋል። የግብፅ መንግሥት ተዋጊ አውሮፕላኖች የአሸባሪዎቹን ኢላማዎች ዛሬ አጥቅተዋል። ፕሬዚደንቱም ከወታደራዊ መሪዎች ጋር ተገናኝተው ጥበቃው እንዲጠናከር አዘዋል። አንድ ከፍተኛ የአፍጋኒስታን ባለሥልጣን ጎረቤት ኢራን በሺዎች የሚቆጠሩ የሺአ ሙስሊም አፍጋኒስታውያንን ከሌሎች አገሮች በመመልመል ሶሪያ ውስጥ እንዲዋጉ ማድረጓ ለመጀመሪያ ጊዜ ማረጋገጫ ከሰጡ በኋላ በከፍተኛ ደረጃ ተቃውሞ ገጥሟቸዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው የዚምባብዌ ጉዞ በኢትዮጵያዊ አይን ሙጋቤ ትልቅ ሰው በመሆናቸው አንዱ ነጥብ የያዝነው ነበር ብዙዎቻችን ነው ወደዛ ጋር ስናሄድ ፕሮፌሰር ሚንጋ ነጋሽ ይባላሉ ስለ ዚምባብዌ ያጫውቱናል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወደ አንድነቷ ትመለስ ይሆን? ከዓለም አንጋፋ አብያተ ክርስቲያን አንዷ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዕድሜ ዘመኗ እጅግ የበዙ ፈተናዎችን ማለፏን ታሪኳ ይናገራል። ባለፈው ሩብ ምዕት ዓመት በውስጧ የተፈጠረው መከፈልና በሀገር ውስጥና በውጭ በሚንቀሳቀሱ ሁለት ሲኖዶሶች መለያየት ብዙዎችን ሲያሳስብ የቆየ የራስ ምታት ሆኗል። በሁለቱም ጎራ ያሉ አባቶችን ለማቀራረብና ወደ አንድነት ለመመለስ የተለያዩ ጥረቶች በተለያዩ ጊዜዎች ተደርገዋል። የሰላምና የአንድነት ጉባኤ ሁለተኛ ዙር የሚባል የሁለቱም ወገኖች ተጠሪዎች ያሉበት ቡድን እነሆ አሁንም በእንቅስቃሴ ላይ ይገኛል። አበረታች ምላሾችን ከሁለቱም አቅጣጫ እያገኘን ነው ይላሉ በጥረት ውስጥ ያሉ አሸማጋዮች መሪዎቹን አነጋግሬያለሁ ቤተ ክርስቲያኒቱ ውስጥ አገልግሎት የምንሰጥ የቤተ ክርስቲያኒቱ ልጆች ነን በዋናነት ደግሞ አሁን የተገኘንበት ቤተ ክርስቲያኒቱ ከተወሰነ አመታት ወዲህ ያው ልዩነት መካከል ተፈጥሮ ትንሽ መዘበራረቅ ስላለ ይህን መዘበራረቅ ወደ ሌላ ትውልድ መቀጠል ስለሌለበት ከዚህም ከዚያም ማለትም በአገሪቱ ቅዱስ ሲኖዶስ ቤተክርስቲያን የሚያገለግሉ አባቶችም በዚህ በውጭ ሲኖዶስም ያለነው ነው፣ በሌላም በገለልተኛው ያለነው ነው፣ ተሰባስበን ይህን እንዴት እናድርገው? ምንስ ይሻላል? ከኛ የበለጠ ለጉዳዩ ባለቤት ማን አለና? ቤተክርስቲያኒቱ ከምንም በላይ ክብሯም ልዕልናዋም ለእኛ ነው ቅርቡ በሚል ተነሳስተን ያው ሁለቱን አንድ ለማድረግ እየተንቀሳቀስን ያለንን በዋናነት ዋና ሰብሳቢያችን መልአከ ሕይወት አረገወይን የቶሮንቶ ቅዱስ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ናቸው። እንግዲህ ደግሞ እሳቸው ሰፋ አድርገው ይገልጹታል። እያምን አለው እንደ መነሻል ከተለያየ አለም የተሰባሰብን የቤተ ክርስቲያኒቱ ልጆች ነን። ያው አንድ ለማድረግ እንቅስቃሴ ከጀመርን ቆይተናል። መምህር ፍሬ ሰው አመሰግናለሁ። መልአከ ሕይወት አረገወይን ወደ እርሶስ ደግሞ ልመለስ። እኔም በቅድሚያ ይህን የጀመርነውን ነውን እንቅስቃሴ ከግብ ለማድረስ ይረዳን ዘንድ በተለይ በመገናኛ ብዙኃን በእናንተው በቪኦኤ በኩል ድምፁ እንዲተላለፍ ለማድረግ ስለጋበዛችሁን በጉባኤው ስም እኔም ምስጋናዬን አቀርባለሁ። መላከ ሕይወት አድርገውን ብርሃኑ ይባላለሁ በአሁኑ ጊዜ በቶሮንቶ ከተማ ካናዳ ውስጥ ነዋሪ ነኝ። ደብረ ገነት አቡነ ተክለ ሃይማኖት ቤተክርስቲያን ውስጥ አገለግላለሁ። መምህር ፌረሰው እንደገለጹትም በዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛ ዙር የሰላምና አንድነት ጉባኤ በሚል በራሳችን አነሳሽነት ከተለያዩ ሀገራት ተጠራርተን ጉባኤውን የመሰረትን አባላት ነን። የዚያ አባላት የዚያ ጉባኤ ሰብሳቢ ለጊዜው እኔን መድበውኝ በዚያ እየተንቀሳቀስኩ የምገኝ የቤተ ክርስቲያኗ ልጅ ነኝ። ይህም ፍጻሜ ያገኝ ዘንድ ሁሉም በሚያደርገው ጥረት ላይ የበኩሌን አስተዋጽኦ ለማበርከት የማህበሩ አባል የቀጠልኩ ነኝና ና ይኸው ነው ዓላማችንም የሆኑ እንግዲህ መምህር ፍሬሰው ቀደም ሲል ሲጠቅሱ ይሄ ችግር ይሄ መከፋፈል ወደ ሌላ ትውልድ እንዳይሸጋገር ብለው ነበረ። ትልቅ ቁም ነገር ነው። ትልቅ አባባል ነው። ነገር ግን የተሸጋገረ ይመስለኛል። ይሄ መከፋፈል ከአንድ ትውልድ አልፎ የመጣ መከፋፈልና ልዩነት ያለ ይመስለኛል። ባለፉት ሀያ አምስትም ይሁን ወደዛ የሚጠጋ ዓመታት፣ ችግርን መቼስ ለመፍታት በመጀመሪያ ችግሩ ምን እንደሆነ ማወቅ ያስፈልጋል። ችግር ምን እንደሆነ ማወቅ የመፍትሄው ግማሽ ነው የሚባል አባባል አለ። እስካሁን ድረስ በሄዳችሁበት ጉዞ ምንድን ነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ ያለው መሠረታዊ ችግር የልዩነት መንስኤ ምንድን ነው ብላችሁ ታስባላችሁ? ወይስ ምን የደረሳችሁበት ነገር አለ? ምእመናኑስ እንዲያውቁ የምትፈልጉት ችግር ነው የምትሏቸው ነገሮች ምንድናቸው ያሉት። መላከ ሕይወት፣ ወደ እርስዎ ልምጣ እስቲ። በአብዛኛው እንደው መነሻዋ ነጥብ ነው፣ የመጀመሪያዋ ነጥብ ሊያውቁት የሚችሉት የሲኖዶሱ አባላት ናቸው የተፈጠረው እዚያ ውስጥ ነውና ሌላው ከካህናት ጀምሮ ትንሽ ቀረብ ብንልም ምእመናኑ ደግሞ ከኛ ትንሽ ራቅ ይላል። ስሚ ስሚ የምንሄድበት እና በአጋጣሚም ከአባቶች በጨረፍታ የምንሰማው እና የምናስበው ነገር ነው ሊኖረን የሚችለው። ግን በዘመኑም በጊዜውም አለ እንደተባለው ቅድም ወደ ሀያ ስድስት አመታት አስቆጥሯል። አንድ ትውልድ ሊያልፍ ምንም የቀረው አይመስልም። ወደ ሌላ ትውልድም እንዳይሸጋገር እና ጨርሶ እንዳይረሳ ችግሩ ወደ መባባስ እንዳይደርስ ለማድረግ ነው። በወቅቱ ነበሩ ከምንላቸው ጉዳዩ ሲፈጠር ችግሩ ሲፈጠር መለያየቱ ሲመጣ ከነበሩት ብዙ አበው ሊቃና ጳጳሳት መካከል ዛሬ ከአስርና አስራ ሁለት የማይበልጡ ሰዎች ናቸው ያሉ። እነዚያም በዕድሜም በጤናም ብዙ እየራቁ በሌላ ተተኪ አበው ጳጳሳት እየተመራ ያለ ቤተክርስቲያን ነው። የውጩም የውስጡም። እነዚህም ቢሆን በውስጥ ባያውቁትም ትንሽ ቀረብ ይላሉ እና በኒህ ጊዜ እንኳ ቢፈታ የሚል ነው። በአጠቃላይ እንደው አንድኛውን እንዳልነበረ ሆኖ ከሚቀር እንዲፈታ ለማድረግ ነው ጥረታችን። እና መንስኤው ምን እንደሚሆን በዚያም በዚያም የሚነገር ነገር ሊኖር ይችላል። የበለጠ የሚያውቁት እነሱ ናቸው እና ተቀራርበው ሲነጋገሩ ነገሩ ይወጣልናል፣ ለእኛም ግልጽ ይሆንልናል። የስሚ ስሚው ለእኛ ብናወራውም ብንናገረውም ብዙም አይጠቅመንም ባይነኝ። ከነሱ ከአባቶች ግን ተቀራርበው ይሄን ነገር እስቲ ተነጋገሩበት፣ ማን አጠፋ፣ ማን ነው የተበደለ፣ ማን ነው የበደለ ብለን እንድንነጋገርበት ነው። መቼም በእውነቱ ገሌ ገሌ ተብሎ የሚጠቀስ ያለ ነገር አይመስለኝም። ሁሉም ተጠያቂ የሚሆንበት ደረጃም ሊሆን ይችላል። በአጠቃላይ እንዲቀራረቡ ማድረግ ነው እና ተቀራርበው ፋይሉ በእጃቸው ነው። በጊዜው የተፈጠረውን ችግር ትንሽ መነሻ ትኖረዋለች። ያቺ አድጋ አድጋ ዛሬ ለቤተ ክርስቲያኗ ትልቅ ሕመም እና ችግር ሁና ቀጥላለች። እና ወደ ነበረበት ለመመለስ ነው መንስኤው ይሄ ነው ብለን ለማለት ለጊዜው በይሆናል እንዳይመስልብን ስለምሰጋ ነው። የሰማሁትን ሁሉ መናገሩ ተገቢ ስለማይሆን መስሎ ስለሚታየኝ ነው። ችግር መኖሩን ብቻ ካወቅን መለያየታቸውን በይፋ ማዶና ማዶ ሆነው እንደዚህ ተደርጓል ይሄ ተደርጓል እየተባለ የሚባለውን ነገር በቅርርብ ሊፈታ ይችላል የሚል ግምት ስላለን ነው የተሰባሰብን። መምህር ፍሬ ሰው የሚጨምሩት ይኖራል። በእውነቱ ጥሩ አድርገው ገልጸውታል። እንደተባለውም በዚያ ዘመን እኔ አስራ አምስት ዓመት ሰው ነኝ። በእውነቱ ችግሩን እንኳን በደንብ የምረዳበት ጊዜ አልነበረም እና በዋናነት አሁን መጀመሪያ ላይ እንደተለያዩ ተለያዩ የሚለው ሳይሆን ከተለያዩ በኋላ የተነሳው የታየው ችግር ነው እኛን ያሰባሰበን እና ብዙ ሰው በተለያየ መንገድ ገልጾታል፣ ያውቀዋል። ሁሉም ሰው በተለያየ መንገድ ያው ለጉዳዩ ትርጉም ይሰጠዋል። የሆነ ሆኖ ግን እኛ ችግሩ መፍትሄ ማግኘት ይችላል፣ ከልዩነቱ ይልቅ ከልዩነቱ በኋላ የመጡ ችግሮች ወደ መፍትሄ እንድነድ በጣም እያስገደዱን ነው ያሉትና ይህንን መፍትሄው ከችግሩ ተነስተን መፍትሄው ቀላል ነው እና አባቶች ወደ አንድ ጎራ ከመጡ መነጋገር ከጀመሩ መፍትሄው ቅርብ ነው። ከዚያው ነው ያለ የሚከብድ አይደለም የሚል ሀሳብ ነው የተነሳ ነው። ወደ ኋላ ያለውን እንደተባለው በእውነቱ አጣርተን ይሄ ነው ይሄ ነው ከሚባለው ከተሰማው ከእስካሁን ውጭ እኛ የምንጨምረው ስለሌለ በዚያ ላይ ምንም ምን የምጨምረው አይኖረኝም። ግን እንደው እንደ ዋኛ አላመያዝ ነው። አሁን ያለው ችግር ግን መፈታት ይችላል፣ ያለ መፍታት አባቶች አቅም አላቸው። ችግሩ ደግሞ ፍቱኝ እያለ ነው ያለው። ካልሆነ ግን ቤተ ክርስቲያኒቱ አደጋ እንዣቦባታል። ልነዋ ክብሯ በተለያየ መንገድ እየተሸረሸረ ነው። የአባቶችም ክብር ቢሆን ቤተ ክርስቲያኒቱ ናትና ክብራቸው ቤተ ክርስቲያኒቱ አንድ ሁነው ሲመሯት ነው የነሱም ከላይ ሆኖ መታየት የሚያምረው። እና ይሄን እንደው ተቀራርባችሁ እዩ ትባካችሁ የሚል ነው የእኛ እንትን ያለና የሚጨምረው ይኸው ነው። መቼም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እጅግ አንጋፋ የሆነች ያቀፈቻቸውም አበው መሪዎቿ እጅግ የተከበሩ ለሰማይም ለምድርም ለብዙ መፍትሔ የሚጠበቁ እንደውም እነሱ ገላጋይ እንዲሆኑ የሚታሰቡ ናቸው። በኢትዮጵያ ውስጥ የሌሎችም እምነቶች ተከታዮች በክርስትናውም ውስጥ ያሉ ይሁኑ ከክርስትናውም ውጪ ያሉ ቢሆኑ በትልቅ አክብሮት የሚያዩዋት ቤተ ክርስቲያን ነች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንደ አንጋፋነቷም በማኅበራዊውም ሕይወት በሁሉም ዘርፍ ባላት ቦታና አስተዋጽኦ፣ ይሄ ሁኔታ በቀጠለባቸው ዓመታት ውስጥ ጥረቶች ሲደረጉ ቆይተዋል። የምናውቃቸው ጥረቶች ለማቀራረብ እነዚህን ሁለት ወገኖች እናንተ የጀመራችሁ ጥረት ከዚህ በምን ይለያል እስካሁን ድረስ ከተደረገው ጥረት አንደኛ ሁለተኛ አባቶችስ መሪዎቹስ ይሄንን ያላቸውን ቦታ ያላቸውን ስም የሚጠበቅባቸውን ኃላፊነት አስበው ምን ያህል በንቃት ይንቀሳቀሳሉ ወደፊት ብላችሁ ታምናላችሁ በላከ ህይወት እርስ ሊቀጥሉ ይችላሉ። እሺ ገር ይስጥልን። ትልቅ አባባል ነው። ቤተ ክርስቲያኗ እውነት ነው ብዙ የታሪክ መድበል ናት። አባቶችም ያለፈውን ታሪክ ያሳለፉትን ያስረከቡልን አባቶች ታሪክ ስንመለከት ገላጋዮች፣ አስታራቂዎች፣ የሰላም መሪዎች እንጂ እንደዚህ አይነት ታሪክ አጋጥሟቸው የማያውቅ። አሁን ደግሞ እንግዲህ ጊዜ በረዘመ ቁጥር አንዳንድ ችግር መፈጠሩ በዓለም ላይ የታወቀ ነው፣ ተፈጥሯል። ይህን ለመፍታት የሚደረገው ንቃትና ክትትል ምን ይመስላል? የሚለው እስካሁን ባየነው መልካም ነው። ከግራ ቀኙ አዎንታዊ የሆነ መልስ ነው ያለው። ክትትሉ እንዲቀጥል ለሰላም ዝግጁ መሆናቸውን፣ ለእርቅ ዝግጁ መሆናቸውን ነው እየገለጹልን ያሉ። በዚህም አካሄድ ወደ እውነተኛ የአባትነት ስራ ሰርተው በህዝቡም ዘንድ በቤተክርስቲያኑ ዘንድ መልካም ታሪክ ይጥላሉ፣ ብለን ተስፋ ነው የምናደርገው። እንደ ጅምሩ ጅምሩ ከሁለቱም ሲኖዶሶች ልኡካን ተልከው መልእክቱን አድርሰዋል፣ አበውንም አነጋግረዋል። ከሁለቱም የሲኖዶስ አበው የተሰጡት መልሶች ይሁንታን የሚያሳዩ ቀጥሉ፣ ጥረቱ ይቀጥል፣ እንተባበራለን የሚል መልስ ነው ያለን። ያንን ይዘን እንግዲህ ተስፋችን ጽኑ ነው። እንደተባለው ታሪካችን እኛም የምንገልጽላቸው በየአጋጣሚው አባቶችን አንድ፣ በየግላቸው በምናውቃቸው አባቶች ፊት እየተገኘን አብራርተናል። ሁለተኛ በጉባኤ በሲኖዶሶቻቸው በመላተ ጉባኤም ተገኝተን አብራርተናል። ይህንን በአዎንታዊ የተቀበሉት ስለሆነ ቀጣዩም የበለጠ ይህንኑ የሚያጠናክር አባታዊ መንፈሳዊ እውነተኛ የቤተ ክርስቲያን ስራ ይሰራል ብለን ተስፋ እናደርጋለን እንግዲህ መቸም ጊዜ የሚያመጣውን ወደፊት ማየት ነው የምንችለው። እስካሁን ባለው ሁኔታ ግን ጥሩ ነው እና ሰላሙ ይመጣል፣ አንድነቱ ይመጣል፣ ይስተካከላል፣ የተበላሸው ይቃናል ብለን ተስፋ እናደርጋለን። እሺ መምህር ፍሬ ሰው፣ በእውነቱ መልአከ ሕይወት እንደገለጹት ሆኖ ከባለፈው አስታራቂዎች እኛ በምን ትለያላችሁ ለሚለው ያው ያ ባለፈውማ ወንድሞች፣ አባቶች ቤተክርስቲያን ጡ ልጆች ናቸው። እኛም የተነሳ ነው እነሱ ከሄዱበት ጉዞ ተነስተን ነው እንዳጋጠማቸው ችግር ምን ላይ ደርሰው እንደነበረ ምን ሊሆን ይችላል የሚለውን ገምግመን፣ ያን ጊዜ ከሆነ ደግሞ አሁን ሌላ ብዙ አመት ተጨምሮ ችግሩም እየገዘፈ መምጣቱ ምናልባትም ያን ጊዜ አባቶች በደንብ ያልታያቸው ነገር አሁን ታይቷቸው ይሆናል። ሁለተኛ አንድ ነገር ደግሞ ከብዙ ጥረት በኋላ ነው የሚመጣው እና እንደው ምንጊዜም ቢሆን ያለው ችግር እንቅልፍ የሚያስተኛ አይደለም። ትላንት ሞክሬዋለሁ ብለን የምንተወው ር አይደለም ተስፋ የሚያስቆርጥም አይደለም። ስለዚህ እኛ አሁንም ቢሆን ከትላንትናው ወንድሞች ከትላንትናው አባቶች ጥረት ከነሱ ከሄዱበት ጉዞ በመነሳት ነው አሳሙን ይዘን የምንንቀሳቀሰው እና ዛሬ ግን ለየት ያደርገዋል የምንለው ብዙ አባቶች ችግሩን የተገነዘቡት ይመስላል። ልዩነቱ ደግሞ ያመጣውም ጣጣ ከትላንት ባለፈው ከተጀመረው የእርቅ ዘመን ከዛ በኋላ የታዩ ክስተቶች በጣም ለቤተ ክርስቲያኒቱ አደጋ እየሆነ ነው ያለው። ያንም ተገንዝበናል። በሌላ መልኩ ደግሞ አባቶች እንዴት አይተውታል? አባቶች በአጋጣሚ ሁለቱም ቅዱሳን ፓትሪያሪኮቹ በአንድ ቤተ መቅደስ የነበሩ በቅርብ የሚተዋወቁ በቅርብ የሚከባበሩ አባቶች ነው የነበሩት። የመጀመሪያ ጵጵስና ሹመታቸውም በአንድ ዘመን የተፈጸመ ነው። ስለዚህ በጣም የሚቀራረቡ ሰዎች ናቸውና የሚያቀራርብ ከተገኘ ከምንም በላይ ጉዳዩን የመፍታት እድሉ ይኖራል። ከእኛ በላይ እነሱ ይተዋወቃሉ። እኛ መንገዱን ብንጠርግ እኔ አባቶች በጓደኝነ ከታችኛው ጀምሮ ከቤተ መቅደስ አገልግሎት በነበረው ጊዜ ጀምሮ የሚተዋወቁ በብዙ መልኩ የሚግባቡ ናቸው እና ችግሩ ኋላ ላይ ነው ጎልቶ እየመጣ ያለው ምናልባትም ደግሞ በወቅቱ ችግሩም ሲፈጠር አንዳቸውም አልኖሩም የሚለውም ታሳቢ አድርገናል ና ስለዚህ ይሄ እንደ ድል ይፈጥርልናል ብለን የተነሳ ነው በዋናነት ግን ዛሬም ይሁን ነገም ይሁን ቤተ ክርስቲያኒቱ አንድ እስካልሆነች ድረስ ችግሩ ለቤተ ክርስቲያኒቱ ብቻ ሳይሆን ለአባቶችም ክብር፣ ለምዕመናኑም ህብረት፣ ለአገሪቱም ልልና ምክንያቱም አገሪቱንም አስከብራ በታሪክም በባህልም በሁሉ ነገሩ በማህበረሰቡ ያለውን ስነ ምግባር ይዛ የቆየች ቤተ ክርስቲያን ስለሆነች ቤተ ክርስቲያኒቱ የሚደርስባት አደጋ ለአገሪቱም፣ የሚተርፍ ለህብረተሰቡም ለነበረው ወርቃማ ባህል አደጋ እንደሆነ ፈረርተናል። አባቶችም ከዚህ የተነሳ ይመስለናል። አሁን ባለው በቅርበት በምናነጋገራቸው ጊዜ አዎንታዊ መልስ ነው ያላቸው። ሁሉም ከእኛ ይበልጥ የቤተክርስቲያኒቱን ልዩነት ያሳዝናቸዋል፣ ይተክዛሉ። እንዴት እናድርገው ነው? ስለዚህ እኛ እየሆን ያለ ነው ምንድን ነው የሚያሳስባችሁ ከሆነ መፍትሄውም እንዲህ ሊሆን ይችላል። እናንተ ስትገናኝ፣ የበለጠ ደግሞ ሀዘናችሁን በጋራ ስትነጋገሩ፣ መፍትሄው ከእጃችሁ ላይ ነው ያለው። መቼም ችግር የመጣው በሰው ምክንያት ከሆነ መፍትሄውም ከሰው ልጅ ጋር ነው አብሮ ያለው እና ከእናንተ ከአባቶች የሚርቅ አይደለም ብለን ነው የእኛም እንቅስቃሴ። አባቶቻችን የተረዱን ይመስላል እስካሁን በተንቀሳቀስ ነው። ስለዚህ በሁለቱም በኩል የተሰጠው ጥሩ አዎንታዊ መልስ ነው። ይሄ ነው። አሁን ያነሱት አንድ አባባል ነበር፣ መምህር ፍሬ ሰው ሁለቱም ፓትርያርኮች ብለው ተናግረው ነበረ። የብዙ ሰው ህመምም ይሄው ይመስለኛል። ምናልባት ችግሩን እንዳላችሁት ቀደም ሲል የሚያውቁት የውስጥ አባቶች ቅርበት ያላቸው ሊሆኑ ይችላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ ሆና ሳለች ሁለት ሲኖዶሶች፣ ሁለት ፓትርያርኮች እየተባለ ይነገራል። ለመሆኑ እናንተ እንደዚሁ ስትመለከቱት የቀኖና ችግር የህገ ቤተ ክርስቲያን ችግር ይታያችኋል ወይ? መንገዳችሁ ላይ ነው ወይስ ደግሞ ይሄ የምድሩ ፖለቲካ ውስጧ ገብቷል? መምህር ፍሬ ሰብ ሊቀጥሉ ይችላሉ። በእውነቱ እንግዲህ የቀኖና ችግር የለም አለ ለሚለው ችግር ሲፈጠር መቸም የነበረው ደንብ በተግባር አይተረጎም ሲል ነው ችግሩ የሚመጣ የታወቀ ነው። ያ የጋራ ደንቡ ከተከበረ ችግር አይመጣም። የሆነውን ሆኖ ግን ቀኖና በቅዱስ ሲኖዶስ የሚወጣ የሚቀኖን ነው ማለት ህጉ ስርአቱ ለምሳሌ አሁን የምንጠቅሳቸው ህጎች በሙሉ ቀደም ሲል ከሰለስቱ ምዕት ጀምሮ የተሰሩ ቀኖናዎች በሙሉ አባቶችም በዘመኑ የወሰኑ አባቶች ምንድን ነው የሚሉት? በመጨረሻው ላይ በኋላ ዘመን ያመጡ አባቶች ተጨማሪ መበየን ይችላሉ፣ ቀኖናውን ማሻሻል ማስተካከል ይችላሉ ነው ያሉት። ምክንያቱም ዘመን የሚያመጣው ችግር ስላለ ነው። ችግር አንድ አይነት መልኩ ነው ስለማይቀጥል እንደየዘመኑ እንደየትውልዱ በህግ አንቀጽ ከተጠቃለለው ውጭ ሌላ አሻሚ ነገር ሊመጣ ስለሚችል ለዚያም ህግ ስለሚያስፈልገው ነው። እና ይሄ ነው ሌላው ፖለቲካዊ የሚለው እንግዲህ እኛ አሁን ሁሉም ችግር ሊኖር ይችላል፣ ላይኖርም ይችላል። እኛ ግን ሁሉም ሰው ችግር ሊፈጥር የሚችለው ችግሩ ስላልታየው ነው፣ እየደረሰ ያለው ለቤተ ክርስቲያን እየደረሰ ያለው አደጋ ስላልታየው ነው፣ አንድ ብንሆን የሚገኘውን ጥቅም ስላላየ ነው ብለን ስለምንገነዘብ ሁሉንም በሁሉም መልኩ ያሉን ችግሩን የሚጠቅሱ ሰዎች ወይም እንቅፋት ሊሆኑ የሚችሉትን ሰዎች በአጽንኦት ማስረዳትና ጥቅሙን ማሳየት ነው እንደ ዓላማ የወሰድ ነው እና ከሌ ችግራችን ነው ከሌ እንዲህ ሊያደርገን ይችላል i ሳይሆን ቢገጥመን በፖለቲካም በኩል ቢገጥመን ማስረዳት ነው። በቀኖናም በኩል ይመጣ ይሄ ነው መፍትሄው እያልን እናስረዳለን። ይሄን ደግሞ መቼም የሰው ልጅ ቅንነት ነው የሚበዛውና ከተረዳን ከመረዳዳት ከማስረዳት የሚቀር ነገር ስለሆነ ከአስረዳናቸው ሁሉም አካላት ይቀበሉናል። ምናልባትም ካለመረዳዳት የመጣ ነገር ሊሆን ይችላል የሚል አዎንታዊ ሀሳብ ነው ያለን። ሁሉንም ችግሮች ዳሰናቸዋል። ችግር ሊሆኑ ይችላሉ የሚሉትንም ጉዳዮች በሙሉ ዳሰን ለሚመለከታቸውም ሁሉ በቀጥታም በተዘዋዋሪም የማስረዳት አሁን ያለችበትን የደረሰችበትን ቤተክርስቲያኗ ወደፊትም ከዚህ ቀጥሎ ከዚህ የባሰ ሊመጣ እንደሚችል የማስረዳት ነው እና ክርስቲያን የሆነ ኢትዮጵያዊ የሆነ የቤተክርስቲያኒቱ ጉዳይ ያገባዋል። በኢትዮጵያ ውስጥ የኢትዮጵያ ቤተክርስቲያን አሻራ የደለበት ማንም የለም። ስለዚህ ሌላ ማይማመት ሲኖረው ኢትዮጵያዊ በመሆኑ ብቻ የቤተክርስቲያኒቱ ታሪክ ግርማውና ሞገሱ ነው፣ ሀብቱ ነው፣ ነጸብራቅ ነው እና ያ ሁሉ ሁሉም ሰው ይመለከተዋል። እንዲመለከተው ግን እኛ በጣም ማሳየት ይኖርብናል፣ ማስረዳት ይኖርብናል። ይሄ ብቻ ሳይሆን ሌሎች የሚሰሙን ሰዎችም ይሄን ለማስረዳት የሚያስችል አቅም ሀሳብ እንዲለግሱን ሁሉ እንፈልጋለን። ስለዚህ በዚህ መልኩ ካደረግን የሚያስቸግረውም ይለዝባል እንዲሁም ከኛ ጋር አግዞ ሊቆም ይችላል የሚል ግምትም ሀሳብም ነው ያለን። እዚህ ላይ ደግሞ እግዚአብሔር ይረዳል። እኛ ድርሻችን እንስራ፣ እግዚአብሔር ያከናውናል። ግን እኛ በዘመናችን ምንሰራን የሚለውን ነገር እንዳይቆጨን የምንችለው ሁሉ መስራት አለብን ብለን ነው የተነሳሳ ነው። በዚህ መልኩ ነው መላከ ህይወት አረገ ወይም አቤት ንስቲ እርስዎ ደግሞ የሚሰ ተገልጿል። በእውነቱ በጥሩ ሁኔታ ነው የተገለጸው። የቀኖናም ይሁን የዶግማም ይሁን የፖለቲካም ይሁን ጫና በተለይ ቀኖና ዶግማ የሚባለው ነ ነገር ለእኔ ምንም ጥሰቱም ምኑም አይታየንም ለመጣላት ለመለያየት እንደ ምክንያቱ ነው ከመጠቀስ በስተቀር፣ በዚያም ያለው ቀኖና አንድ ነው፣ በዚህም ያለው ቀኖና አንድ ነው። እንደ ትልቅ ነገር ተደርጎ በአንድ አቅጣጫ የሚጠቀሰው ያው ሁለት ፓትርያርክ ሆነ የሚለው ነው። ይሄ የሁሉ ችግር የሁሉም ጭንቀት ነው። ያን ማን አደረገው፣ እንዴት ነው የተደረገው፣ በምን ምክንያት ሆነ የሚለውን በእውነቱ በእኔ በኩል ሁሉም ጠያቂ ነው። ለምን ሆነ ለሚለው ነገር ሁሉም ጠያቂ ነው። የተደረገው በላይ በቅዱስ ሲኖዶሱ አካባቢ ነው የተፈጸመው ያንን ተቀምጦ የመፍታት ችግሩና መነሻውን አውቆ የመፍታት ኃላፊነቱም አሁን የቅዱስ ሲኖዶስ ነው ቤተክርስቲያን አንዲት ናት እንኳንስ አንዲት ኦርቶዶክሳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀርቶ በዓለም ያለች ቤተክርስቲያን አንዲት ናት ብላ የምታምን ቤተክርስቲያን ናት በዚያች አንዲት ቤተክርስቲያን ላይ ሁለት ራስ እንደበቀለባት ያህል የሚያስጨንቅና ግልፍ የሚነሳ ችግር ነው። ይህንን ለመፍታት ሲኖዶሱ አሁንም የጠነከረ ሂደት ሊሄድበት ይገባል። ፖለቲካውን ጫና ቢመጣ የመመከት ኃላፊነቱ የቅዱስ ሲኖዶስ ነው። እኛ አናውቀውም። ታች ወርዶ የምናየው ነገር የለም። እንደው ፖለቲካው ነው ይሄን ያደረገው ፖለቲካ ነው ይሄ የተፈጠረው የሚለውን ነገር እኛ በውጭ ያለው ሰው አያየውም ሲባል ነው ሲባል ከምንሰማው ውጭ እጁን ከቶ ይህን አደረገ ሲባል ብዙ አንሰማም። ጥርጣሬ ደግሞ ማስረጃ ሊሆን አይችልም። ገና ይሆን ይሆናል ብለን የምንሰጠው ሀሳብ ቢኖርም ሊሆን አይችልም። ስለዚህ አሁን እነዚህ አባቶች በተለይ ከአምስት ስድስት ዓመት ጀምሮ የእርቅ የሰላም የአንድነት ጉዳይ በሁለቱም ሲኖዶሶች ተመላልሶ ይነሳል። የሲኖዶስ ጉባኤ በሚያጠናቀቁበት ጊዜ ለሰላምና ለአንድነት ዝግጁዎች ነን፣ በራችን ክፍት ነው የሚል የሰላም መግለጫ ይሰማልና ይሄ ዝግጁ መሆናቸውን በመገንዘብ ነው። አሁን እንግዲህ ያለው ይሄ ጉባኤ ለምን እኛ አናግዝም? ከታች ሆነን በሩን አናመቻችም? በሩን አንከፍትም? ክፍት የሆነውን በዚያ ውስጥ ገብተን እኛ ደግሞ አባቶቻችን ተቀራረቡና ተነጋገሩ ይህን ሰላም አምጡ፣ ይህንን አንድነት ፍጠሩ ብለን እንርዳ የሚል ዝግጅት ነው እየተካሄደ ያለው እና ጫናውን በእውነት እኔ ብዙ ጊዜ ደጋግም የምለው ነገር አለኝ። የሌላ ውስጣዊ ይሁን ውጫዊ ጫና ለእኛ ግልጽ አይደለም፣ አናውቀው። እዚያ ውስጥ ያለው ግን ሊያውቀው፣ ሊረዳው ይችላል። ይህን የነበሩት አባቶች ናቸው። እነሱ ደግሞ እንዳልኩት በጤናም በእርግናም ብዙዎቹ የሉም። አሁን እየተነጋገርን አስብ ነበር ከአስር የማይበልጡ አባቶች ነው የቀሩት። የተቀረው በዚህኛውም ብዙ አባቶች አሉ፣ በወዲያኛውም ብዙ አባቶች አሉ። የነገሩን መነሻ የማያውቁት ናቸው። ግን የቤተ ክርስቲያን አንድነት ያሳስባቸዋል። አሁንም ቢሆን የመለያየቷ ጉዳይ ስለሚያሳስባቸው ሁሉም በጭንቀት ይከታተሉታል። እኛንም ሲያነጋግሩን፣ ግፉበት፣ በርቱ፣ ከጎናችሁ ነን የሚል ሀሳብ ነው ያለው እና ይህን ነገር እንግዲህ ይህን ጊዜ ልንጠቀምበት ይገባል። አባቶቻችንን ቅድም ከአቶ ሶሎሞን በሰፊው እንደተገለጸልን ተምሳሊት የሆነች ቤተክርስቲያን የእርቅና የሰላም ተምሳሊት የሆነች አባቶች ያሉባት ክርስቲያኑ ብቻ ሳይሆን ማንኛውም ኢትዮጵያዊ በትኩረት የሚመለከታት ቤተክርስቲያን ዛሬ ለዕርቅ ራሷን አታዘጋጅም ብለን አናምንም። ይዘጋጃሉ፣ ይታረቃሉ፣ አንድነት ይፈጠራል ብለን እግዚአብሔርን አጋዥ በማድረግ ጥረታችን ይቀጥላል ማለት ነው። ይስጥልን። የሰላምና የአንድነት ጉባኤ ሁለተኛ ዙር ስትሉ ምን ማለታችሁ ነው? ከዚህ በፊት ተጀምሮ ነበር፣ እናንተም እንደምታውቁት በዚሁ በአሜሪካ ግን ለሶስት ጊዜ ድርድር ከሶስት በላይ ነው ይመስለኛል። እንዲሁም በአንደኛው አባቶች በዚያም በዚህም ያሉት በአንድ ቤተ መቅደስ አውለው የቀደሱበት አገልግሎት የሰጡበት ተለያይተው የኖሩት አባቶች እንደ ተደራዳሪ ሳይሆን ሲገናኙ ናፍቆታቸውን የተነጋገሩበት እንደው ከዚያኛው በፊት በመጋረጃ ጀርባ ባይሄዱ ሄዱ የነበሩት ሲገናኙ እንዲህ ከሆኑ ምንድን ነው የሚለያያቸው? የሚል ብዙዎቹን በቅርበት የነበሩ ሰዎች ጥያቄ አስቻረ ነው እና የመጀመሪያው አባቶች የደከሙትን ድካም በዚህኛው ውስጥ ዋጋ በመስጠት አሁን ያኛውን አንድ እናድርግ የሚለው አላማ አሁንም እነዚያኞች ይዘውት የነበረ አሁን እኛም ቀጥለ ነዋል እንደማለ ለማለት ነው። ከየት ከየት ነው የተሰባሰባችሁ? ስንት ናችሁ በዚህ ጥረት ውስጥ አሁን ያላችሁ? በእውነቱ እንግዲህ እንደ ዋናነት ስንቋቋም በዚህኛው በውጩ ሲኖዶስ ያለው በሀገር ቤት ሲኖዶስ ያለው ነው። አሁን እንኳን እዚሁ ላይ ቀርበን የምንናገረው እኔ በዚህ በውጩ ሲኖዶስ ነው ያለሁት። በዚህ በደብረ ኃይል ዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ነው አገልግሎት የምሰጠው በውጩ ሲኖዶስ ውስጥ ያለው ቤተክርስቲያን ነው። ቀደም ሲል እንደገለጹት መላከ ኃይል በሀገር ቤት ሲኖዶስ ነው ያሉት እና ከዚህም ከዚያም ነው እና በጥቅሉ ወደ አስራ ሁለት ስራ አስፈጻሚ አለን። ወደ ሀያ አራት ነው ጠቅላላ አባላቱ፣ ከዚያ ውስጥ ደግሞ አስራ ሁለት ስራ አስፈጻሚ አለ። አባላቱ እንደዚያ ናቸው እና ከተለያየ አለም ነው ከኢንግላንድ፣ ከስዊድን፣ ከጀርመን፣ ከቤልጅየም፣ ከካናዳ እና የሌለበት አለም አለ ማለት አንችልም። እንደው ለመገናኘት ያው የአንዳንድ ጊዜ የሌሊቱና የቀኑ ልክ እንደ አውስትራሊያ ለስብሰባ መች ካልሆነ በስተቀር በቀጥታ የሚሆን በተዘዋዋሪ ከተለያዩ ሀገሮች አብረውን እንትን ይላሉ እና በዚህ መልክ የተቋቋመ ነው ማለት ነው። እንግዲህ የሚቀጥለው ስብሰባችሁ የሚቀጥለው ጉባኤያችሁ የምትገናኙበት ሁለቱንም ወገኖች የምታገናኙበት ሀሳብ አላችሁ የያዛችሁት? እሱ ዋና ስራችን ነው እሱማ፣ ምንም፣ አዎ። መቼ ነው የምንንቀሳቀሰው? እሱን እንግዲህ ገና አሁን ነው ወደ አባቶች ልካንተ በውጩም በሀገር ቤቱም ልዑካን እንደ አስረዱት እና በውጭ ወደ ሀገር ቤት የሄዱትም ልዑካን ተመልሰዋል። ሁሉም ልዑካን አልተመለሱም፣ የተወሰኑት ገና ሀገር ቤት ናቸው። እዚህ ያለው አባቶች የሚመቻቸውን ጊዜ በማመቻቸት ይሄ ጊዜ ይመችናል የሚለው የሁለቱም፣ በውጭም በውስጥም ያሉት አባቶች ጊዜውን የሚመርጡት እነሱ ናቸው። የሚመቻቸውን ጊዜ ግን እኛ ዛሬም ይሁን የሚል ጥያቄ መጎትጎት ነው እኛ እና እንዲያመቻቸ ነው ቀደም ብለን ቦታውን እንትን እንድንል ምን ያህል ጊዜ እንስጥ፣ እንዴት ይሁን የሚለውን እየጠየቅን ነው። እነሱ በዚህ ጊዜ ይመቸናል የሚለውን መልስ እንዳገኘን እንትን እንላለን ማለት ነው። ምናልባት እዚህ ጋር መላከ ሕይወት ድል ስጦት የሚጨምሩት ነገር ካለ ይኸው ነው። እንግዲህ ጊዜ ብቻ ሳይሆን ቦታም እናመቻቻለን። ገና የት ይሁን፣ መቼ ይሁን የሚለውን ይህም የእነሱን ፈቃድ እንጠይቃለን። እኛንም ጥንካሬ ገና እንገመግማለን እነሱን በምናሰባስብበት ጊዜ ብዙ ነገሮች ይጠብቁናል። የማስተናገዱ የመቀበሉ፣ የመሸኘቱ ጉዳይ ያን ሁሉ ለማጠናከር ያው እየሰራን ነው ያለ ነው። ሀያ አራት ዋና አባላት እና አስራ ሁለት ስራ አስፈጻሚ አባላት አሉ ስንል ይሄ አሁን ያለውን ነው እንጂ ወደፊት ሰፋ ያለ በየሀገሩ ንዑሳን ክፍሎች ይኖሩናል በሀገር ቤት ውስጥ ጭምር ይኖረናል። እሱንም አሁን ወደ ሀገር ቤት ሄደው የነበሩ አባቶች በመጠኑ ቢሆን ሰዎችን አነጋግረው አፈላልገው አመቻችተው የመጡት ነገር አለ። በዋና ስራ አስፈጻሚ ኮሚቴው ሲጸድቅ በሀገር ቤትም ሌላ ቅርንጫፍ እንደሚኖረና በቅርብ ጉዳዩ እንዲከታተል ለማድረግም እጥሏለን። ያን ያን አድርገን አሰብ ነው ደረጃ ለመድረስ የመላውን ኢትዮጵያውያን ትብብር ይጠይቃል። ወደ ትብብሩ እንዲመጣልን እንቅፋት ከመሆን ብዙ አንዳንድ ጊዜ ባለፈውም ቢሆን እንቅፋት ተፈጥሮ ይመስለናል የተቋረጠው። እነሱ ወደውታል ለመጠራረቅ ለመቀራረብ ተስማምተዋል ግን በመካከሉ የተፈጠረውን ነገር አናውቅም፣ እስካሁንም አይታወቅም፣ ተቋርጦ ቀርቷል። አሁንም እንደዚህ አይነት ነገር እንዳይገጥመን ሚዲያዎችም እናንተ እንደናንተ ያለውም ድርጅት፣ ሌላውም ሌላውም ህዝብ ስለ አንድነት ማሰብ ይኖርበታል። ከመጣላት ከመለያየት የሚገኝ ትርፍ እንደሌለ ሁሉም ያውቀዋል። ግን ጊዜው ግድ ቦታና ጊዜ ፈጥሮም ቢሆን ወደ መለያየት ደግሞ የሚያዘነብሉ ሀሳቦች አንዳንድ ጊዜ ሲንጸባረቁ ይታያልና እንደው በተቻለ መጠን ወደ ሰላሙ ወደ አንድነቱ፣ ለሀገራችንም ለቤተ ክርስቲያናችንም እንደው ለው ለማን እንደው ለጥቂቷ ለጥቂት ጊዜያችንም ለቀን ውሏችንም ሰላም አስፈላጊ ነው፣ አንድነት አስፈላጊ ነው። ምንም ነገር የተፈጠረ ችግር የለበት ቤተክርስቲያናችን፣ የወዲያኛው የወዲህኛው የሚለው ነገር የመ ሁሉ ከመለያየት እንደው በትንሽ ቀን አንድ ቀን በተፈጠረች ስህተት ዓመታትን አስቆጥራ ወንድማማቾች እህታማቾች በአንድ እምነት እያመኑ አንድ አንድ አገልግሎት እየፈጸሙ ግን የውጩ የውስጡ የሚባል ክፉ አባባል ተፈጥሮ ይኸው ሁላችንም በአሻጋሪ እንድንተያይ እያደረገች ስለሆነ በአጠቃላይ ለአንድነቱ እንድንሰራ እንደው በዚህ አጋጣሚ ለሁሉ ኢትዮጵያዊ መልእክት አስተላልፋለሁ። እግዚአብሔር ይስጥልኝ። መቼም የተከበራችሁ አባቶች ይቺ እጅግ የተከበረች እጅግ የከበደች ቤተ ክርስቲያን ብዙ ነው ሰፊ ነው ቦታ በሀገር ግንባታ በሥነ መንግሥት በዳኝነትና ፍትሕ በጦርነት በልማት በትምህርት በቤተሰብ ምስረታ በሰብዕናና በሥነ ምግባር ነጻ በማኅበራዊ ትስስርና መግባባት በሥነ ጽሑፍ በሥነ ጥበብ በታሪክ በሥነ ሕንፃ በሌሎችም ብዙ ብዙ ጉዳዮችን ብናነሳ ከእምነቱ ከሃይማኖቱ ከክርስትናው ጎን ማለት ነው፣ የብዙ ነገር መሰረት ዋልታ ማገር የሆነች ቤተ ክርስቲያን ነች። ሰላሟ እና አንድነቷ ለብዙ ተከታይ ለብዙ ልጆቿ የሰላምና የአንድነት ምንጭ የሚሆን ይመስለኛል። ይሄ የሰላምና የአንድነት ሁኔታ ደግሞ በአጠቃላይ ለኢትዮጵያውያን ሁሉ የሰላምና የአንድነት ተስፋ መሰረት የሚሆን ይመስለኛል። እንግዲህ የተከበራችሁ አባቶች ሁላችሁም በዚህ ጥረት ውስጥ የተሳተፋችሁ፣ እግዚአብሔር አብሯችሁ ይሁን። ጥረታችሁ የተሳካ እንዲሆን እመኛለሁኝ። እንደዚሁ ስራችሁን ደግሞ እየተከታተልን ወደፊትም ለሕዝብ እናሳውቃለን። የምትደርሱበትን ለዛሬ ለጊዜያችሁ በጣም እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልን። ሶሎሞን አንተን እግዚአብሔር ይስጥልን። በእውነቱ ከኛ ቀረት የሚለውን ጊዜ መቆጠብ እየመሰለን ተወት የምናደርገውን የበለጠ አንተ እያሟላህ ቤተክርስቲያናችንን ስለገለጽክልን በጣም እናመሰግናለን። ዝግጅታችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ተባባሪ አዘጋጅ ጽዮን ግርማ፣ ፕሮዲውሰሯ ብርሃን ኃይሉ፣ እንዲሁም የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ እያስተናገድኳቸው ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅታችን ከመሸጋገራችን በፊት ሙዚቃ ልጋብዛችሁ። አንተ ልጅ፣ ልጁ እኮ የሆነ ነገር ሆነ። እንጃባቲ ዋዶ ይመስለኛል Nên giải quyết sau, bát đi bát đi lạy Nên đi nấu የማቅናት ዓለም አቀፍ እንቅስቃሴ በጣና ጉዳይ ያገባናል ያሉ ኢትዮጵያውያን የመሠረቱት ጣናን መልሶ የማቅናት ዓለም አቀፍ ጥምረት የሚባል ቡድን ጣናን ከእንቦጭ አረም ለመታደግ ሥራ መጀመሩን ገልጿል። የችግሩን ምንጭና መፍትሔውን በተመለከተ ሰፊ ጥናት አካሂደው ማጠናቀቃቸውንና አረሙን በአምስት ዓመታት ውስጥ ሙሉ በሙሉ ለማጥፋት በዝርዝር ጥናት ላይ የተመሠረተ መሪ ዕቅድ ማውጣቱን ቡድኑ አሳውቋል። የቡድኑ ሥራ አረሙን ከማጥፋት ዘልቆም የሚሄድ ነው። ጽዮን ግርማ የማኅበሩን መሥራችና ዳይሬክተር አነጋግራለች። ዶክተር ሰለሞን ክብረት እባላለሁ። የስነ ሕይወት ባለሙያ ነኝ በካሊፎርኒያ ዩኒቨርሲቲ ውስጥ። በጣና ጉዳይ ያገባናል ያሉ ኢትዮጵያውያን የመሰረትነው ሕጋዊ ማኅበር አሜሪካ ውስጥ ግሎባል ኮዋሊሽን ፎር ሌክ ጣና ሪስቶሬሽን ይባላል። ይህ ማኅበር ምንም እንኳ እድሜው አንድ ሶስት ወር ብቻ ቢሆንም በርካታ ስራዎችን ሰርተዋል። በግሎባል ኮሊሽን ውስጥ የማኔጅመንት ኮሚቴ ወደ አስራ ሁለት የሚሆኑ ከተለያየ ዩኒቨርሲቲዎች ውሀና ውሀ ነክ ነገሮች ላይ ከፍተኛ ኤክስፐርቲዝ ያላቸው ሰዎችን ሰብስበናል። ከዛ በተጨማሪም በስትራቴጂክ ስራዎች ላይ እንደ ወርልድ ባንክ ባሉ ትልልቅ እንትኖች ውስጥ የሰሩ ኢትዮጵያውያንንም አካተናል። እነዚህ ኢትዮጵያውያን እዚህ አሜሪካ ውስጥ ብቻ ያሉት የተወሰኑት ከካናዳ ነው የኛ ሜምበር የሆኑት። ስለዚህ ግሎባል ኮዋሊሽን አጠቃላይ አመሰራረቱ የጣናን ጉዳይ በዘላቂነት ለመፍታት ሶስት አይነት ድጋፍ ለመስጠት ቴክኒካል፣ የማቴሪያል እና የፋይናንሽያል ድጋፍ በመስጠት ጣና አሁን ካለበት ችግሮች ተላቆ በዘላቂነት ለአካባቢው ኅብረተሰብ ጥቅም መስጠቱን እንዲቀጥል ለማድረግ የተቋቋመ ለትርፍ ያልሆነ ድርጅት ነው። ይሄ ድርጅት በአውሮፓም እንዳለ ያነበብኩ ይመስለኛል አንድ የምስረታ የጻፋችሁት ወረቀት ላይ ምን ያህል ይሆናል ቁጥራችሁ ኢትዮጵያኖች በዚህ ስር የተሰባሰባችሁ? ስንጀምር አስራ ሁለት ሆነን ነው ከአሜሪካ እና ከካናዳ የጀመርነው። ከዛ በኋላ ግን ብዙ ኢትዮጵያውያንን ማንቀሳቀስ ችለው ይሄ ማህበር አሁን ከሁለት መቶ በላይ አባላት አሉ። እዚህ አሜሪካ ውስጥ፣ ካናዳ ውስጥ፣ አውስትራሊያ እንዲሁም አውሮፓ ውስጥ የተለያዩ የአውሮፓ ሀገራት ውስጥ ያሉ ኢትዮጵያውያንም እዚህ ማህበር ውስጥ አባላት ሆነዋል። ስለዚህ አሁን ስርጭታችን በትክክል ስማችን የሚገልጹ ግሎባሊ ለጣና የሚሆን ድጋፍ ለመስጠት የተቋቋመ ማህበር ነው። በጣና ላይ የተከሰተው የእንቦጭ አረም ለጣና ትልቅ ስጋት መሆኑ መገለጽ ከጀመረ መነገር ከጀመረ ቆይቷል። ለሱም የሚሆን መፍትሄ የተለያዩ ሰዎች ሲጠቁሙ ቆይተዋል እና እናንተ ይህንን ያቋቋማችሁት ይህንን አረም ምን ለማድረግ ነው? በጣም ጥሩ ጥያቄ ነው። መነሻው በሶሻል ሚዲያ ላይ የተለያዩ ጣናን በተመለከተ ሪፖርቶች መውጣት ሲጀምሩ እና አሁን ያለበት ጉዳይ እጅግ አስደንጋጭ የሆኑ ሪፖርቶች መውጣት ሲጀምሩ እኛም ምን ማድረግ አለብን የሚለውን በመነጋገር ነው የጀመርነው። ስለዚህ ጣና ላይ መሰራት ላለበት ስራ ድጋፍ ለመስጠት አሁን ያለው የእምቦጩ ስርጭት ምን ይመስላል መጀመሪያ ጥናት መደረግ ነበረበት። ወቅታዊ የሆን ጣና ላይ የተደረጉ ጥናቶች የሁለት ሺ አስራ አራት ወይም ከሶስት አመት በፊት የተደረጉ ጥናቶች ናቸው። አሁን ወቅታዊ ጥናት አልነበረም። ስለዚህ መጀመሪያ ያደረግነው ምንድነው፣ ቴክኒካል ሰዎችን ወደ ጣና በመላክ ጣና አካባቢ ላይ በርካታ ቀናት ቆይተው ከባህር ዳር ዩኒቨርሲቲ እና ከአካባቢ ጥበቃ ባለስልጣን ጋር በመሆን ይህን ጥናት በሰፊው ጣናን ዙሪያውን በመዞር ጣና ላይ ያለው የእምቦጭ ስርጭት ብቻ ሳይሆን ያመጣው ተጽዕኖ ምንድን ነው፣ እምቦጩ ውሃ ላይ መኖሩ ነው ተጽዕኖ ወይስ ሌላ፣ ኢኮኖሚው ላይ፣ የማህበረሰቡ ኑሮ ላይ ያመጣው ተጨባጭ የሆነ እንትን አለ። ይህንም ነገር አንዴ ካወቅነው በኋላ የችግሩን ስፋት ካወቅነው በኋላ ምንድን ነው መፍትሄዎች፣ የመፍትሄ አቅጣጫዎች ምን ምንድን ነው፣ ምን ምን መሰራት ነው ያለበት። እንግዲህ የችግሩን ስፋት ባወቅን ቁጥር ነው እያንዳንዱን እንደገና ደግሞ መሰራት ያለበትን ስራ እናውቃለን። ይህን ካደረግ ጥናቱን ካጠናን በኋላ ከአካባቢ ጥበቃ ባለስልጣን ጋር እና ቁጭ ብለን ምንድን ነው ያደረግ ነው የሚቀጥሉት አምስት ዓመታት መሰራት ያለባቸው ዝርዝር ስራዎች ወይም ሮድማፕ አዘጋጀን። ስለዚህ አካባቢ ጥበቃ ባለስልጣን ይህን ዝግጅት በመምራት እኛ ቴክኒካሊ እዚህ ላይ ኢንቮልቭ ማድረግ ከጥናታችን ተነስተን ከሌሎች ስራ እንደገና ደግሞ ሌሎች ሀገራት ከተሰሩ ስራዎች በመነሳት ምን ምን ስራዎች ናቸው በአምስት አመት ውስጥ መሰራት ያለበት የሚለውን በዝርዝር ካወጣም በኋላ ነው እኔ አሁን በቅርቡ ነው በዚህ ወር መጀመሪያ ላይ ወደ አሜሪካ የተመለስኩት። ይህን ጥናት ሁሉ አድርገን ከአካባቢ ባለስልጣን ጋር ሚሞራን ቦንፋን አንደርስታንዲንግ ወይም የመግባቢያ ሰነድ ተፈራረም። ይህ የመግባቢያ ሰነድ ምንድን ነው የሚያሳየው ምን ምን ሰፖርት እኛ እንደምንሰጥ እና ደግሞ በተለይ ደግሞ በዋነኝነት በውጭ ሀገር ከኢትዮጵያ ውጭ ያሉ ኢትዮጵያውያን እና ሌሎች ይሄ ጉዳይ ይመለከተናል፣ ለዚህ ድጋፍ መስጠት እንፈልጋለን የሚሉ ዓለም አቀፍ ተቋማትን ሁሉ በማንቀሳቀስ ለጣና የሚያስፈልገውን ሪሶርስ በእኛ በኩል ቻናል እንዲደረግ የሚል የመግባቢያ ሰነድ ተፈራርመንት ነው የመጣ ነው። ከዛ አሁን ከመጣም በኋላ ደግሞ በተለያዩ ስቴቶች ስራዎችን ጀምረናል። ከጀመራችሁት ስራ በፊት ይሄንን ጥናት ካደረጋችሁ፣ የመግባቢያ ሰነዱን ከተፈራረማችሁ በኋላ በዋናነት ምን ቢደረግ በአጭር ጊዜ ውስጥ ይህንን ችግር መቅረፍ ይቻላል፣ በረጅም ጊዜ ብላችሁ ያስቀመጣችሁ እቅድ ምንድን ነው? ያንን ለማድረግስ ምን ያህል ገንዘብ ያስፈልጋል የሚል አወጣችሁ? በጥናታችሁ መሰረት ጥናቱ አሁን የሚያሳየው ምንድ ነው? አሁን ጣና ላይ ሀያ ቀበሌዎችን ወይም መቶ አርባ ኪሎ ሜትር የሸፈነ ከሰሜን እስከ ሰሜን ምስራቅ የጣና ክፍልን የሚሸፍን የእንቦጭ ስርጭት አለ። ይህም በሄክታር አምስት ሺ ሰላሳ ሄክታር የሸፈነ የእንቦጭ ስርጭት አለ። እነዚህ አካባቢዎች ላይ ያለውን እነዚህ በሀያ ቀበሌዎች ውስጥ በተለይ ደግሞ በዋነኛ የተጠቁት አስራ ስምንት ቀበሌዎች ላይ ያለውን እምቦጭ ሙሉ ለሙሉ ለማስወገድ ቢያንስ ሶስት ማሽኖች ያስፈልጋሉ። አንደኛው ማሽን ደንቢ አካባቢና ሊቦከንከምን ይዞ የሚሰራ ሁለተኛው ደግሞ የተወሰነውን ሊቦከንከምና ና የጎንደር ዙሪያን ይዞ የሚሰራ ሶስተኛው ማሽን ዴራና ፎገራን ይዞ የሚሰራ ነው። ምክንያቱም እያወራን ያለው ወደ መቶ አርባ ኪሎ ሜትር ርዝመት ያለው ነው። ስለዚህ እያንዳንዱ ማሽን ቢያንስ በሰላሳ ኪሎ ሜትር ከደስ መስራት ይችላል ማለት ነው ይሄ አንደኛው አማራጭ። ምክንያቱም እምቦጩ በፍጥነት ከቦታው መነሳት አለበት። አሁን ያለው በተለይ የክረምት ወራት ከመድረሱ በፊት በፍጥነት መስራት አለበት። ስለዚህ ሶስት ማሽኖች ያስፈልጋሉ። ከሶስት ማሽኖቹ በተጨማሪ ደግሞ ማሽኖቹን እነዚህ ቦታዎች እምቦጭ የተጠቁ ቦታዎች በሙሉ ወደብ የላቸውም፣ ከደንቢያ በስተቀር ጎርጎራ ላይ ካለው ወደብ በስተቀር። ስለዚህ ምን ያስፈልጋል? ኮንቬይንግ ቤልት የሚባሉ ማሽኖቹ ከኋላ ያለውን እምቦጭ ከሰበሰቡ በኋላ ያንን ወደ የብስ ማስተላለፍ የሚችሉ ኮንቬይንግ ረጃጅም ቤልቶች ያስፈልጋሉ ይችላሉ ከዛ በኋላ ደግሞ ከተሰበሰበበት ቦታ ላይ ከእያንዳንዱ ቦታ ላይ ደግሞ እየተወሰደ ትልቅ ጉድጓዶች ውስጥ መከማቸት መቻል አለበት። ከተከማቸ በኋላ ወይ ለኮምፖስትነት ለማዳበሪያነት ይውላል ወይም ደግሞ እንደ አማራጭ ደግሞ ለከብቶ መኖ ለማድረግ ደግሞ የወልዳ ዩኒቨርሲቲ ጥናት ለማድረግ እንቅስቃሴ ላይ ናቸው። ስለዚህ እነዚህ ዘላቂ የሆኑ የመጀመሪያው ስራ ምንድነው? እንቦጭ ማስወገድ ስራ ያስፈልጋል። ይሄ ስራ ከአሁን ጀምሮ ወይም የሚቀጥሩ ሁለት አመታት ውስጥ በፍጥነት መሰራት ያለበት ስራ ነው። ከሁለት አመታት በኋላ ደግሞ የሚቀጥሩ ሶስት አመታት ምክንያቱ ዓመት ማጠቃላይ ያዘጋጀ ነው። የአምስት ዓመት ፕላን ነው። ሶስት ዓመት ደግሞ በዋነኛ መሰራት ያለበት የአካባቢ ጥበቃ ስራዎች ያስፈልጋሉ። ይሄ ምን ማለት ነው? ወደ ጣና የሚገቡ ወንዞች ከፍተኛ የሆነ ንጥረ ነገር ከአፈሩ ላይ አጥበው ስለሚመጡ እነዚህ ወደ ጣና የሚገቡ ወንዞች የመግቢያ ቦታዎች በተለይ ደግሞ ወንዝ መግቢያ ቦታዎች ናቸው በሰሜኑ የጣና ክፍልና በ ምስራቁ የጣና ክፍል የተጎዱት እነዚህ ቦታዎች ሙሉ ለሙሉ ሪከቨር ለማድረግ እንዲቻል ወይም ደግሞ በውስጡ ያለው አፈር ይዘው ሲመጡን አፈር ለመቀነስ እንዲቻል የዛፍ ተከላ ስራዎች ያስፈልጋሉ። የአስተራረስ ዘዴዎች መቀየር አለባቸው። የከብቶች መኖ ተጨማሪ አማራጭ እንትኖች መቅረብ መቻል አለባቸው። እነዚህ ስራዎች ደግሞ ለመስራት ሶስት አመቱ ብቻ አይበቃም። ይሄ እንግዲህ አምስት አመት ፕላን ምንድን ነው። ከዛ በኋላ ደግሞ ሌላ አምስት አመት ፕላን እየተባለ የሚሰራ ነው። ስለዚህ አጠቃላይ መጀመሪያው ለምቦጩ ለማስወገድ እስከ ሰባት መቶ ሺህ የአሜሪካን ዶላር ያስፈልጋል። ሌላው የአካባቢ ጥበቃ ስራዎችን ለመስራት ደግሞ ሁለት ነጥብ ሶስት ሚሊዮን ዶላር ያስፈልጋል። አጠቃላይ የአምስት ዓመቱ በጀት ሶስት ሚሊዮን ዶላር ያስፈልጋል። ይህንን ገንዘብ እንግዲህ ሶስት ሚሊዮን ዶላሩን ለማሰባሰብ ነው። አሁን እዚህ የተለያዩ ስቴቶች ውስጥ ስራ ጀመርን ያልከኝ? አዎ። ምንድን ነው የጀመራችሁት ስራ? የጀመርነው ስራ ምንድን ነው፣ በእያንዳንዱ ስቴት ላይ ኢትዮጵያውያን አስተባባሪ ኮሚቴዎች በመመስረት እያንዳንዱ ስቴት አሳይመንት ሰጠውና ሁለት ነገር ያደርጋል። አንደኛ መጀመሪያ የምክክር መድረኮችን ያዘጋጃል። እነዚህ የምክክር መድረኮች ምንድን ናቸው? የተደረጉ ጥናቶችን ይቀርቡባቸዋል። ከዛ በፊት ሊሰሩ የታሰቡ ስራዎች ይቀርባሉ። ሰው እዛ ላይ በደንብ ይወያያል እና በደንብ እውቀት ይኖረዋል። ለካ ያለው የችግሩ ስፋት ይሄ ነው፣ መሰራት ያለበት ደግሞ ይሄ ነው። ስለዚህ ከኛ ምን ይጠበቃል የሚለውን ከተወያየ በኋላ ሁለተኛው ፌዝ ደግሞ ገንዘብ ማሰባሰብ ነው። ስለዚህ እያንዳንዱ ስቴት ላይ የገንዘብ ማሰባሰብን እነዚህ ምክክሮች ይደረጋሉ። ከዚህ በተጨማሪ ካናዳም ይደረጋል ዩሮፕ ይደረጋል እንዲሁም አውስትራሊያ ይደረጋል። ከዚህ የሚሰበሰበው ገንዘብ የአንድ ጊዜ የማሰባሰብ ሳይሆን ሰው ኮሚትል ሆኖ አምስቱ አመት በተከታታይ የሚሰሩ ስራዎችን እንዲከታተል እንፈልጋለን። በየአመቱ የተሰሩ ስራዎችን ማቅረብ እንፈልጋለን። በየአመቱ ከሰው የተሰበሰበው ገንዘብ ምን ተሰርተዋል የሚለውን አሰስመንት ጥናቶች እያደረግን መልሰን ለሰው ሪፖርት ማድረግ እንፈልጋለን። ይሄ ብቻ አይደለም። የአካባቢ ጥበቃ ባለስልጣን ኃላፊዎች መጥተው እዚህ የምክክር መድረኩ ላይ ደግሞ የተሰሩ ስራዎችን አብረው ከእኛ ጋር እንዲያቀርቡ ሁሉ እንፈልጋለን። ይሄ ግልጽነትን ተጠያቂነትን ይፈጥራል። እንግዲህ ሶስት ሚሊዮን ዶላር ከፍተኛ ብር ሊሆን ይችላል። በገንዘብ መሰብሰብ ታሪክ ውስጥ ይህን ያህል ሰበሰብበት አላስታወስም። ስለዚህ አማራጮች ሌሎች ደግሞ ያዘጋጅናቸዋሉ። የእኛ ሳይንቲፊክ ኮሚቴ ትልልቅ ሰዎችን በተለይ በውሃ ላይ የሰሩ ትልልቅ ፕሮፌሰሮችን የያዘ ነው። እሱ ምን እያደረጉ ነው አሁን የተለያዩ ፕሮፖዛሎችን እየቀረጹ ለወርልድ ባንክ ለዩሮፒያን ዩኒየን፣ ለዩኤስኤድ እና ለሌሎቹም ትልልቅ ዓለም አቀፍ ድርጅት እና ለዩኔስኮ ከአካባቢ ጥበቃ ባለስልጣን ጋር አብሮ በመሆን ፕሮፖዛል በማጻፍ ተጨማሪ ፋይናንሻል ሰፖርት ሳፖርት ለማግኘትም አስበናል። የኢትዮጵያ መንግስት ወይም ወደ አማራ ክልል የአካባቢ ጥበቃ ባለስልጣን ምን ያህል ተባባሪ ነው? በዚህ ጉዳይ ላይ እንድሰሩ ውክልናውን ስትቀበሉ፣ ትልቁ ነገር እሱ ነው። እኔ ወደ ኢትዮጵያ በሄድኩበት ጊዜና ጥናቱን ሳደርግ ዋናው ነገር ምን ያህል እንዴት ነው አብረን ልንሰራ የምንችለው፣ ምን ያህል የተከፈተ በር አለ፣ የሚያሰራ ነገር አለ የሚለው ነው። በጣም በሚገርም ሁኔታ አካባቢ ጥበቃ ባለስልጣን ከፍተኛ የሆነ የጣናን ችግር የመቅረብ ፍላጎት አሳይተዋል። ለመስራትም የሚያስፈልጉ እንትኖችን ከነሱ የሚጠበቁበት ነገሮች እያሟሉ ነው። ይሄ ትልቅ አንድ ያስደሰተኝ ነገር ነው። ስለዚህ የአካባቢ ጥበቃ ባለስልጣን ካደረጋቸው ነገሮች ውስጥ አንደኛ እምቦጭ አስወጋጅና የጣና እንክብካቤ ዳይሬክቶሬት የሚባል ለብቻው የጣናን ጉዳይ ጣና ላይ የሚሰሩ ስራዎችን የሚመራ አንድ ትልቅ ዳይሬክቶሬት አቋቁመዋል። ይሄ ለመጀመሪያ ጊዜ ነው። ይሄ እነሱ ኮሚትመንት የሚያሳያል። እዚህ ዳይሬክቶሬት ላይ ደግሞ አዳዲስ ሰዎች ይቀጠራሉ። እነዚህ የሚቀጠሉት ትልቅ እውቀት ያላቸው እዚህ ላይ ብዙ ልምድ ያላቸው ሰዎችን እንቀጥራለን። አሁን በእውቀት የሚሰራ እውቀት ካላቸው ሰዎች የሚመራ ስራውም ደግሞ ሙሉ ሰዓት ወስደው የሚሰሩ ሰዎችን ዩኒት መቋቋሙ ይሄ ትልቅ በእነሱ በኩል ያለውን ተነሳሽነት ያሳያል። ሁለተኛ ደግሞ የሚሰበሰበው ገንዘብ በተለይ ሀገር ውስጥ የሚሰበሰበው ገንዘብ እና እንዲሁም ከውጭም ለስራው የሚሆን የሚሰበሰበው ገንዘብ እንዴት ነው የሚተዳደረው የሚለውን ደግሞ ከእኛ ጋር በመሆን አንድ ያቋቋምነው ነገር ምንድን ነው የጣና ፈንድ የሚባል ኢንዲፔንዳንት የሆነ ራሱን የቻለ በትልልቅ በሀገር ሽማግሌዎች የሚመራ ቦርድ ያለው ጣና ፈንድ ያቋቁመዋል። ስለዚህ እነዚህ ነገሮች ምን ያሳያሉ? አንደኛ ለስራ ያላቸውን ትልቅ ቅንነት ያሳያሉ። እንደገና ለመስራት ያላቸውን ፍላጎት ያሳያሉ። ስለዚህ ይሄን ለእኛ ጥሩ እንትን ሆኗል። ሶስተኛ ላይ ያስቀመጠው ነገር ደግሞ ምንድን ነው? እዚህ የአንድ ጊዜ አይደለም በየጊዜው የሚሰሩ ስራዎችን ደግሞ መጥታችሁ ሰው ለሚጠይቃችሁ ጥያቄ እዚህ ለሚደረጉ ኮንፈረንሶች ላይ፣ ስብሰባዎች ላይ ምላሽ መስጠት አለባቸው ስላችሁ ያንንም በደስታ የተቀበሉት ኃላፊነት ወስደን የሚሰጠንን ማቴሪያል ምንም ስራ ላይ አውለን መልሰን እዚህ እንደገና ደግሞ ያሉትን ደግሞ ግብረሰናይ ድርጅቶችን በሙሉ ባሳተፈ መልኩ ትልቅ ስራ ሰርተን መልሰን እንደገና እዚህ መተን ደግሞ ሰው የሚጠይቀው ጥያቄ ሁሉ ምላሽ ለመስጠት ሪፖርት ለማድረግ ፈቃደኛ ነን ብለዋል። ስለዚህ ይሄ አሰራር እናየው የነሱ ፈቃደኝነት ያሳያል። የመጀመሪያ የገቢ ማሰባሰቢያ የምታደርጉበት ዝግጅት በአትላንታ እንዳላችሁ ሰምተን ነበርና እስኪ ስለ እሱ አጠሪያ ለማብራሪያ ስጠኝ። እንግዲህ የመጀመሪያውን የገቢ ማሰባሰቢያ ስራ በየቦታው ያሉት ኦርጋናይዚንግ ኮሚቴዎች ስንመሰርት በመጀመሪያ ፈቃደኛ ሆነው ስራውንም በፍጥነት እያካሄዱ ላሉት አትላንታ ላለው የጊዮን የልማት ማህበር ማኔጅመንት ኮሚቴ ማድረግ እፈልጋለሁ። እነሱ ሌሎችን ሰዎች ሁሉ ኢትዮጵያውያን ባካተተው መልኩ ሀገራዊ አጀንዳ በማድረግ ትልቅ ኮሚቴ በመመስረት ከኛ ጋር እየሰሩ ነው። ስለዚህ እዛ ፕሮግራም ላይ ዲሴምበር ዘጠኝ ላይ የታሰበው ነገር ላይ ምንድን ነው? አንደኛ ብዙ ሰዎች ተጠርተዋል፣ በተለያየ በሎካል ሚዲያዎችም እየተሰራጨ ነው። የእኛ የጥናት ሪፖርት ይቀርባል። እኔ ሄጅ አቀርባለሁ ሪፖርቱን። ሰው ያለውን ጥያቄ በሙሉ ይሄ እንዴት ነው የሚሰራው? ይሄ እንዴት ነው እንዴት ነው የምታደርጉት? የሚለውን ጥያቄ በሙሉ የሚጠይቅበት መድረክ አዘጋጅተናል። ከዛ በተጨማሪ ደግሞ ፈንድሬዚንግ የሚካሄድበት የእራ ምሽት አዘጋጅተናል ከዛ በኋላ ደግሞ ሌሎችም ተጨማሪ ፕላኖች አሏቸው በቀጣይነትም ብዙ ስራዎችን ለመስራት አስበዋል ስለዚህ እነሱ ይጀምሩ እንጂ ሌሎችም ሌሎችም ስቴት ላይክ እነ ሲያትልም እዚህም ደግሞ ወደ ዲሲ አካባቢ ያሉትም ፕሮግራም እያዘጋጁ ነው በጣም እናመሰግናለን ለሰጠህን ማብራሪያ ዶክተር ሰለሞን ይሄ እንግዲህ የመጀመሪያችሁ ነው እኛም በቀጣይ ስራችሁን እየተከታተልን ምን እንደደረሳችሁ እንዘግባለን እግዜር ይስጥልኝ አመሰግናለሁ ሲሆን የዚምባብዌ ጉዞ በኢትዮጵያዊ አይን ፕሮፌሰር ሚንጋ ነጋሽን ነው የጋበዝኩት ከ1985 እስከ 1987 ዓ ም በዩኒቨርሲቲ ኦፍ ዚምባብዌ ከዚያም በደቡብ አፍሪካዊ ዩኒቨርሲቲ ኦፍ ዊትዋተር ስትራንድ እና በዩናይትድ ስቴትስ ዴንቨር ኮሎራዶ ሜትሮፖሊታን ስቴት ዩኒቨርሲቲ የፋይናንስና የሂሳብ አያያዝ ፕሮፌሰር ሆነው አገልግለዋል። አሁንም እየሰሩ ናቸው። ፕሮፌሰር ሚንጋ ዚምባብዌን ቅርብ ብለው ያውቃሉና ድሮና ዘንድሮንም ማነጻጸር የሚችል ትውውቅ አላቸውና እስኪ ያጫውቱኝ አልኳቸው። ጥያቄን ወዲያው አስተናገዱልኝና ወደ ውይይታችን ዘለቅን። ዚምባብዌ በጣም ቆንጆ ሀገር የነበረ ነው። ከነጻነት በኋላ ኢኮኖሚውም ደህና የነበረበት ሁኔታ ነው። ዛኖ ፒኤፍ ገዢው ፓርቲም እንደዚሁ ተደማጭነት ያለበት ሰዓት ነበር። ፕሬዚደንት ሙጋቤም ደግሞ በጣም የታወቁ የአፍሪካ መሪ፣ የተከበሩ ምሁር አድርገን የምናያቸው እና ለአፍሪካ ተቆርቋሪ አድርገን ነበር የምንገምታቸው። እንደውም ሙጋቤ ትልቅ ሰው በመሆናቸው አንዱ ነጥብ የያዝነው ነበር ብዙዎች ጉዳዮቻችን ነው። ወደዛ ጋር ስንሄድ የእሳቸው ትልቅነት የእሳቸው መሪነት ማለት ነው አ መሪነታቸው አስተሳሰባቸውም፣ ለአፍሪካ ያላቸው፣ ለነጻነት ያላቸው፣ የነጮችን ጭቆና መቃወማቸው፣ የራሳቸው በእስር ቤት ያሳለፉት፣ በአፍሪካ ውስጥ ያላቸው ተሰሚነት ጥሩ ነበረ። በጣም ትልቅ ነበር። በዘጠናዎቹ ምን ገምታቸው ብለው ነበር። በንግግሮ ውስጥ ፕሮፌሰር ምን ማለት ሆነው በዛን ጊዜ የምናያቸው ማለት ነው። ትልቅ ሰው ናቸው። የተከበሩ ሰው ናቸው። ዩኒቨርሲቲ ተመራቂዎቹም ላይ ሲመጡ በደንብ አክብረን ነው የምንቀበላቸው። ተማሪዎች ሲመርቁ ቀን ሙሉ እዛ ውለው ነው። ከመምህራን ጋራ በቀላሉ የሚገናኙ ሚኒስትሮቻቸው ዩኒቨርሲቲ ውስጥ በየጊዜው የሚመጡ ምሳቸውን፣ እዛም ደግሞ መዝናናት ሲፈልጉ የሚጫወቱበት እና በፓርቲው መሪዎችና በተራው ሕዝብ በምሁራኑ መካከል ጥሩ መግባቢያ ነበረ። እንደውም ሲኒየር ኮመን ሩም የሚባል ነበር ዩኒቨርሲቲ ውስጥ መምህራን ምሳችንን እንደዚህ የምናው የምንበላበት እንዲያውም የአፍሪካ ኮርኖር እየተባለ በጣም ጥሩ የነበረበት ሰዓት እና ስለ አፍሪካዊ አስተሳሰብ የምንከራከርበት የምንወያይበት ብዙ መድረኮች ነበሩና ሙጋቤ ከዛ አንጻር የተከበሩ ሰው ነበሩ። ኢኮኖሚውም ደህና ነበረ። እስቲ ስለ እሱ ይንገሩኝ። አሁን ምን ትመስል ነበር ዚምባብዌ የዛሬ ሀያ አምስት እና ሀያ ሶስት ዓመት ምንድን ነበረ ምጣኔ ሀብታው የሚመስለው? ስልጣኔ ሀብታ በአብዛኛው እርሻና ማዕድን ላይ፣ ከዛ በኋላ ደግሞ ትንባሆ ወደ ውጭ ይሸጥ ነበረ። የውጭ ምንዛሪም ብዙ ጥረት አልነበራቸውም። የገንዘቡ ምንዛሪ በዘጠና ሁለት በፈረንጅ መጨረሻና በዘጠና ሶስት አካባቢ ላይ የነበረው እኔ ትዝ የሚለኝ ከዩኒቨርሲቲ ኦፍ ዚምባብዌ ጋር ኮንትራክት ስፈራረም አንድ የአሜሪካ ዶላር የዚምባብዌ ሶስት ነጥብ ስድስት ዶላር ነበረ። እና ይህን የሚሰጡት አስተማሪዎች ለሆን ነው ከሌላው አፍሪካ ለምንመጣው ሰዎችም ከአውሮፓም ለሚመጡት ሰዎች ጥሩ መኝታ ቤት ሶስት መኝታ ቤት ያለው አፓርትማ ነበር የሚሰጠው። አንሶላ የኪችን እቃ ሳይቀር ዩኒቨርሲቲው ራሱ የሚሰጥበት የነበረበት ከደሞዛችን የተወሰነውን ደግሞ በውጭ ምንዛሬ እንድናገኝ የሚፈቀድበት ሁኔታ ነው የነበረው። ከአንድ ቦታ ወደ ሌላ ቦታ ያለምንም ፍርሃት የሚነዳበት እርሻ የሚታረስበት ነው። ግን ያ እርሻ አብዛኛው የተያዘው በነጮቹ ነበረ እና የነጮቹ የንግድ ኮመርሻል ፋርመርስ ዩኒየን የሚባል ድርጅት ነበር የገበሬዎች ድርጅት ነበረ። እሱ በጣም ትልቅ ነው፣ ጉልበት ያለው መንግስትም ላይ አንድ ሁለት ሶስት ያህል ነጭ ሮዴዥያኖች ካቢኔት ውስጥ የነበሩበት በሚኒስትር ደረጃ የነበሩበት ሰዓት ነው። የመሬት ሁኔታ ሁልጊዜ ውጥረት ሲፈጠር የነበረ ነው። ምርጫ የነበረ ጊዜ ሁል ጊዜ የመሬት ጉዳይ የሚነሳበት ሁኔታ ነው የነበረው። ምርጫው ካለቀ በኋላ ያው የመሬቱ ጉዳይ ይረሳል። እንደገና ደግሞ ሌላ ምርጫ ሲመጣ ያው የምርጫ መቀስቀሻ ነበር ብዙ ጊዜ ሆነ የሚታየው። በሺ ዘጠኝ መቶ ሰማንያ ሰባት ዓመተ ምህረት እርሶ ከዚምባብዌ ከወጡ በኋላም ሩቅ አልሄዱም። እዛው ደቡብ አፍሪካ ውስጥ ሲያስተምሩ ቆይተዋል አይደለም ፕሮፌሰር? ትክክል ነው። እና በቅርብ ይከታተሉ ነበር የዚምባብዌን ሁኔታ አው የስራ ጓደኞችም ብዙዎቹም ተማሪዎች የሚመጡት ከዚምባብዌ በመጀመሪያ የነበርኩት ሮድስ ዩኒቨርሲቲ የሚባል ነበረ። እዛ ላይ ቢያንስ ወደ ሀያ ሀያ አምስት ፐርሰንት የሚሆነው ተማሪ የዚምባብዌ ተማሪ ነው ያለው ነጮቹም፣ አልፎ አልፎ ደግሞ በኢኮኖሚው ሻል ያሉት ጥቁሮቹም ልጆቻቸውን ወደዛ ስለሚልኩ ዚምባብዌያንስ ብዙ ነው። በኋላም ወደ ጆሃንስበርግም ከሄድኩ በኋላ የስራ ጓደኞቻችን እንደውም በአንድ ጊዜ አለቃ የራሱ ዲን የነበረው ሰውዬ እና ምን ሆነች ዚምባብዌ። ከፕሮፌሰር ሚንጋ ነጋሽ ጋር እያደረግን ያለነው ውይይት በጊዜው መጣበብ ምክንያት ለዛሬ እዚህ ጋር ገታ እናድርግ። በተከታይ ዝግጅት ይዣቸውን መለሳለሁኝ። ለማንኛውም ግን ከፕሮፌሰር ሚንጋ ነጋሽ ጋር ያደረግነውን ሙሉውን ውይይት ከዌብሳይታችን እንዲሁም ከፌስቡክ ገጻችን ማግኘት ይቻላል። እስከ ማጠቃለያው አጭር የሙዚቃ ግብዣ I'm getting my touchy. የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በፕሮግራሙ ተባባሪ አዘጋጅ ጽዮን ግርማ፣ በፕሮዲውሰሯ ብርሃን ኃይሉ፣ በዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ እንዲሁም በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እሰናበታችኋለሁ። ሶሎሞን አባተ ነኝ። ከእኛ ጋር ስላመሻችሁ አመሰግናለሁ። ሰላም።